እንደምናምሽታችሁልኛል፣ የተከበራችሁ አድማጮቼ። ለሁለት ዓመት ግድም በወሊድ ምክንያት ከዓለም አቀፍ ውድድሮች ርቃ የቆየችው አትሌት መሠረት ደፋር በተመለሰች በመጀመሪያ ውለት አሸንፋለች። በ5000 ስለ ኦሊምፒክ ሻምፒዮናዋ መሠረት ደፋር አጭር ዘገባ ይኖረናል። በእግር ኳስ ዩጋንዳ የሴካፋን ዋንጫ ለ14ተኛ ጊዜ ያነሳችበትን ዜናም ይዘናል። አብራችሁን ቆዩ። ሆላንድ ውስጥ በተደረገው የ15 ኪሎ ሜትር የጎዳና ሩጫ አትሌት መሠረት ደፋር ርቀቱን 50 ደቂቃ አራት ሴኮንድ በሆነ ጊዜ ሸፍና አሸንፋለች። ሁለተኛና ሦስተኛ የወጡትም የሆላንድና የኬንያ አትሌቶች ናቸው። መሠረት ደፋር ላለፉት ሁለት ዓመታት ከአራት ወር ጊዜ በወሊድ ምክንያት ከኢንተርናሽናል ውድድሮች ርቃ መቆየቷ ይታወሳል። በሌላ የሩጫ ስፖርት ዜና የቀድሞው የዓለም ሬኮርድ ባለቤት ኬንያዊው ፓትሪክ ማካኦ የትላንቱን የፉኮካ ጃፓን ማራቶን ሻምፒዮና በተሳካ ሁኔታ ተከላክሏል። 2፡08፡18 ነው የገባበት ጊዜ። ሌላው ኢትዮጵያዊ አትሌት ጸጋዬ ከበደ እንደ አውሮፓውያን ዘመን አቆጣጠር በ2008 እና በ2009 በተከታታይ በዚህ የጎዳና ሩጫ ውድድር ካሸነፈው ወዲህ ፓትሪክ ማካዎ በተመሳሳይ ለሁለት ተከታታይ ዓመታት ሲያሸንፍ የመጀመሪያው አትሌት ሆኗል። በመጪው ዓመት በ2 ሰዓት ከ05 ደቂቃ ርቀቱን ለመሸፈን እፈልጋለሁ ያለው የ31 ዓመቱ ማካኦ ከተሳካልኝ ለዕድሜ በጣም ጥሩ ይሆናል ብሏል በጃፓኑ ማራቶን ሁለተኛ ኢትዮጵያ ሦስተኛ ኬንያ ሆነዋል አድማጮች የማራቶን ዜና ከተነሳ እንደ አውሮፓውያን ዘመን አቆጣጠር ከ1977 እስከ 1987 ባሉት አስር ዓመታት ጊዜ ውስጥ በአስር ያህል የማራቶን ሩጫ ውድድሮች ኢትዮጵያን በመወከል በአብዛኞቹ በአንደኛነት ያጠናቀቀው ዝነኛው አትሌት ሻምበል ከበደ ባልቻ ታሟል። ነዋሪነቱ በአሁኑ ጊዜ ቶሮንቶ ካናዳ የሆነው ሻምበል ከበደ ባልቻ በአቴንስ ግሪክ፣ በዳካር ሴኔጋል፣ በሞንትሪያል ካናዳ፣ በሄልሲንኪ ፊንላንድ፣ በሞስኩ ሶቪየት ኅብረት፣ በካይሮና ናይሮቢ ማራቶኖች ተሳትፎ በሁሉም ከአንደኛ እስከ ሦስተኛ በመውጣት በርካታ ድሎችን ያስመዘገበ ታላቅ አትሌት ነው። አትሌት ከበደ ባልቻ በአሁኑ ጊዜ በሆስፒታል የሕክምና እርዳታ እየተደረገለት መሆኑን ለአድማጮቻችን እንድንገልጽ የጠየቁን አቶ ፍሳሐ አበበ ወልደ ማርያም ይባላሉ። እናመሰግናለን። ሁኔታውን እየደወልን እንከታተላለን። እግዜር ይማርልን። በሌላ የአትሌቲክስ ዜና የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር የሥነ ምግባር ኮሚሽን ሦስት ከፍተኛ የኬንያ አትሌቲክስ ባለሥልጣናትን ከሥራ አግዷል። የቀረቡባቸው ክሶች ከናይኪ የስፖንሰር ማድረጊያ ገንዘብ ተቀብለው ለግል ጥቅማቸው አውለዋል፣ ስፖርተኞች የጉልበት ሰጪ መድኃኒቶችን እንዳይጠቀሙ የሚያደረገውን ቁጥጥር አዛብተዋል፣ የሚሉ ናቸው። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር የሥነ ምግባር ኮሚሽን ለስፖርቱ በአንድነት መቆየት ሲባል ያገዳቸው የኬንያ ከፍተኛ አትሌቲክስ ባለሥልጣናት ፕሬዚደንቱ አዛያ ኪፕላጋት ምክትላቸውና የዓለሙ ፌዴሬሽኖች ምክር ቤት አባል ዴቪድ ኦኬዮና የቀድሞ የገንዘቢያዥ ጆዜፍ ኪኒዋ ናቸው። በእግር ኳስ በኢትዮጵያ ለሁለት ሳምንት ሲስተናገድ የቆየው ሰላሳ ስምንተኛው የምስራቅና መካከለኛ አፍሪካ ሻምፒዮና አስቀድሞም እንደተጠበቀው በዩጋንዳ ብሔራዊ ቡድን አሸናፊነት ተጠናቋል። ሻምፒዮናው ከኤርትራ በስተቀር የማላዊም ቡድን በተጋባዥነት እንግድነት ጨምሮ የአስራ ሁለት ሀገሮች ብሔራዊ ቲሞችን አሳትፏል። ከትላንት በስቲያ ለፍጻሜ የደረሱት የዩጋንዳና ሩዋንዳ ቡድኖች ሲሆኑ ለማሸነፍ ተመጣጣኝና ጠንካራ ፉክክር አሳይተዋል። የዩጋንዳ ቡድን አሸናፊ የሆነበትን አንድ ጎል በ13ተኛው ደቂቃ ላይ አስቆጥሮ ነው። በዚያ ውጤት የወጡት የሩዋንዳ ቡድንም አሸንፎ ለመውጣት ከፍተኛ ጥረት አሳይቷል። ከዚህኛው ጨዋታ ቀደም ሲል ኢትዮጵያና ሱዳን ለደረጃ ተጫውተው መደበኛውን የጨዋታ ጊዜ አንድ ለአንድ ጨርሰዋል። አሸናፊውን ለመለየት በተሰጠ ፍጹም ቅጣት ምት የኢትዮጵያ ቡድን አራት ለሶስት በአጠቃላይ አምስት ለአራት አሸናፊነት የነሐስ ሜዳሊያና የ10ሺ ዶላር ሽልማት አግኝቷል። የዩጋንዳ ቡድን ከሻምፒዮናው ዋንጫ በተጨማሪ 30ሺ ዶላር ሲያገኝ የሩዋንዳ ቡድን ድርሻውን 20ሺ ዶላር ወስዷል። ኢትዮጵያ ይህን ውድድር እንድታዘጋጅ የተደረገው በመርሃ ግብር ተረኝነት ሳይሆን ሩዋንዳ በቅርቡ የፓን አፍሪካ ዋንጫ አዘጋጅ መሆኗን ተከትሎ ተደራራቢ ጫና እንዳይፈጠርባት በማሰብ መሆኑ ታውቋል። የምስራቅና መካከለኛው አፍሪካ ሻምፒዮና ተጠናክሮ ከቀጠለበት ከ1970 ወዲህ የዩጋንዳ ብሔራዊ ቡድን ከትላንት በስቴ አዲስ አበባ ላይ ያነሳውን ጨምሮ ዋንጫ ሲያገኝ ለአስራ አራተኛ ጊዜ መሆኑ ነው። ኬንያ ስድስቴ፣ ኢትዮጵያ አራት ጊዜ ዋንጫውን ወስደዋል። የዘንድሮ የሴካፋ ውድድሮች በተመልካች ተራቁተው መታየታቸውን ታዛቢዎች ይናገራሉ። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።